የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው እንሁ። በማዕከላዊ አፍሪቃ ሪፐብሊክ የተሳፈሩበት የእንጨት ጀልባ በመስመጧ ወንዝ ውስጥ የሞቱት ሰዎች ቁጥር ቢያንስ 58 ደረሰ። የጀልባዋ መስመጥ መንስኤ ከአቅም በላይ ሰዎችን ማሳፈሯ ነበር። እስራኤል በደቡብ አቡይ ጋዛ በምትገኘው ራፋህ ከተማ ሌሊቱን በሰነዘረችው ጥቃት 18 ሰዎች ተገደሉ። በጥቃቱ ከሞቱት መካከል 14ቱ ህጻናት መሆናቸውን የጤና ባለስልጣናት አስታውቋል። ዩክሬንን ለመርዳት ትናንት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የተስማማበትን የእርዳታ ጥቅል የውሳኔ ረቂቅ የጀርመን መንግስት አወደሰ። ዛሬ በተካሄደው አርባ አንደኛው የቪየና ከተማ ማራቶን ውድድር ኢትዮጵያዊው ጫላ ረጋሳ አንደኛ በመሆን አሸነፈ። በአርባ አራተኛው የለንደን ማራቶን ውድድርም ኢትዮጵያውያኑ አትሌቶች በወንዶች ቀነኒሳ በቀለ፣ በሴቶች ደግሞ ትግስት አሰፋ ተጠባቂውን ውድድር ሁለተኛ በመሆን አጠናቋል። ዜናው በዝርዝር በማዕከላዊ አፍሪቃ ሪፐብሊክ ዋና ከተማ ባንጉ የሚገኝ ወንዝ ውስጥ ሰምተው የሞቱት ሰዎች ቁጥር ቢያንስ 58 ደረሰ። የጀልባዋ መስመጥ መንስኤ ከአቅም በላይ ሰዎችን ማሳፈሯ ነበር። እንደ የአይንማኞች ግልጻ ከእንጨት የተሰራችው ጀልባ አርብ ዕለት በማፖኮ ወንዝ ውስጥ ስትሰምጥ ከ300 በላይ ሰዎችን አሳፍራ ነበር። ከፊሎች ቆመው ሌሎች በእንጨት ጀልባዋ ላይ ተቀምጠው ተስተውሏል። የጀልባዋ ተሳፋሪዎች ከባንጉይ 45 ኪሎ ሜትር ርቀት ላይ ወደምትገኘው ማኮሎ መንደር የአንድ የመንደር አለቃ የቀብር ስነስርዓት ላይ ለመካፈል እያመሩ የነበረ ሲሆን ጉዞ እንደጀመሩ ብዙም ሳይቆይ ጀልባዋ መስመጥ መጀመሯ ተዘግቧል። አደጋው ከተከሰተ ከአርባ ደቂቃ በኋላ የነፍስ አድን ሰራተኞች ቦታው ደርሷል። በቁጥር ያልተገለጸና ጉዳት የደረሰባቸው ተሳፋሪዎች በሞተር ጀልባ መታደግ መቻሉንና ሰራተኞቹም እስካሁን 58 አስክሬኖችን ከባህር ማውጣት መቻላቸውን አዣንስ ፍራንስ ፕሬስ ዋቢውን ጠቅሶ ዘግቧል። የሟቾች ቁጥር እስከ 70 ከፍ ሊል እንደሚችል ይገመታል። ዩናይትድ ስቴትስ ጦሯን ከሀገራቸው እንድታወጣ የሚጠይቁ በመቶዎች የሚቆጠሩ ኒጄሪያውያን ዛሬ ተቃውሟቸውን ለመግለጽ አደባባይ ወጡ። ኒጄሪያኑ ለተቃውሞ የወጡት ዩናይትድ ስቴትስ በመቶ ሚሊዮን ዶላር ከገነባቸው የሰው አልባ አይሮፕላን ጦር ሰፈር ወታደሮቿን ለማስወጣት ዝግጅት ላይ እንዳለች በተሰማ በሁለት ቀናት ልዩነት ነው። ዩናይትድ ስቴትስ ከ1000 በላይ የሚሆኑ ወታደሮቿን ከኒጀር ለማስወጣት መስማማቷን ስማቸው እንዳይገለጽ የፈለጉ አንድ የዩናይትድ ስቴትስ ባለስልጣን አርብ ለት ለአዣንስ ፍራንስ ፕሬስ ገልጸው ነበር። በዚህ መሰረት ጦሩ በስርዓት ኒጀርን ለቆ የሚወጣበትን መንገድ ለማመቻቸት በሚቀጥሉት ቀናት አንድ የዋሽንግተን ልኡካን ቡድን ወደ ምዕራብ አፍሪቃዊቷ ሀገር ያቀናል። የዛሬው ተቃውሞ ሰልፍ የተካሄደው ዩናይትድ ስቴትስ የጦር ሰፈር የሚገኝበት አጋዴስ ከተማ ሲሆን ሰልፉን ያዘጋጁትም ባለፈው ዓመት መፈንቅለ መንግስት ያደረገውን ሁንት አገዛዝ የሚደግፉ ሀይራት የሲቪል ማህበራት ስብስቦች መሆናቸውን አዣንስ ፍራንስ ፕሬስ ዘግቧል። አድማጮች የምትከታተሉት ከዶይቼ ቬለ ዲ ደብልዩ የሚተላለፈውን የዓለም ዜና ነው። ዩክሬንን ለመርዳት ትናንት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የተስማማበትን የእርዳታ ጥቅል የውሳኔ ረቂቅ የጀርመን መንግስት አወደሰ። የጀርመን መራሄ መንግስት ኦላፍ ሾልስ በኤክስ የማህበራዊ ትስስር ገጻቸው ዛሬ ባስተላለፉት መልእክት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት በአሁኑ ጊዜ ለዩክሬን የሚያደርገው ድጋፍ ጠንካራ መልእክት እያዘለ ነው ብለዋል። ምክትል ጠቅላይ ሚኒስትር ሮበርት ሃቤክ በበኩላቸው ራይኒሽ ፖስት ለተባለው ጋዜጣ እንደተናገሩት የአሜሪካ ውሳኔ የዓለም አቀፍ አጋሮችን ቁርጠኝነት የሚያመላክት ነው ብሏል። የዩክሬኑ ፕሬዚደንት ቮሎድሚር ዜሌንስኪ ሌሊቱኑ ለዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ምስጋናቸውን በማቅረብ ውሳኔው ጦርነት እንዳይስፋፋ የሚከላከልና በሺዎች የሚቆጠር ህዝብን ህይወት የሚታደግ ነው ብሏል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ትናንት ያጸደቀው ረቂቅ በጠቅላላው 95 ቢሊዮን ዶላር ሲሆን ይህንንም ሴኔቱ ያጸድቃል ተብሎ ይጠበቃል። ያም ከሆነ በኋላ 61 ቢሊዮን ዶላር ለዩክሬን፣ 13 ቢሊዮን ዶላር ለእስራኤል፣ 8 ቢሊዮን ለታይዋን እንደሚውል ተመልክቷል። በቢሊዮኖች የሚቆጠረውን የዩናይትድ ስቴትስ የእርዳታ ጥቅል በተመለከተ ሩሲያ በትችት ምላሽ ሰጥታለች። የዩናይትድ ስቴትስ ይበልጥ የተቀላቀለ ጦርነት ውስጥ እየገባች እንደሆነና የቪየትናምና አፍጋኒስታን አይነት ውርደት ሊጠብቃት እንደሚችል የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዛሬ አስታውቀዋል። ሐማስ ዩናይትድ ስቴትስ ለእስራኤል የምታደርገው ወታደራዊ ድጋፍ ለጋዛ ጥቃት ፍቃድ እንደ መስጠት ነው ሲል ነቅፏል። እስራኤል በደቡባዊ ጋዛ በምትገኘው ራፋህ ከተማ ሌሊቱን በሰነዘረችው ጥቃት 18 ሰዎች ተገደሉ። በጥቃቱ ከሞቱት መካከል 14ቱ ሕጻናት መሆናቸውን የጤና ባለስልጣናት አስታውቋል። የጋዛ የጤና ጥበቃ ሚኒስቴር ዛሬ የሰጠውን መግለጫ ጠቅሶ ሮይተርስ እንደዘገበው ባለፉት 24 ሰዓታት እስራኤል በጋዛ በፈጸመቻቸው ጥቃቶች በድምሩ 48 ፍልስጤማውያን ሲገደሉ 79 ቆስሏል። በእስራኤልና ሐማስ መካከል እንደ ጎርጎሮሳውያን ሰውያን አቆጣጠር ጥቅምት 7 ቀን 2023 ዓ.ም ጦርነት ከተጀመረ ጊዜ አንስቶ የሞቱ ፍልስጤማውያን ቁጥር 34097 ደርሷል። የቆሰሩ ደግሞ 77 ሺህ ተጠግቷል። የእስራኤል ጦር በበኩሉ ምንም አይነት የሚያረጋግጥ ማስረጃ ሳያቀርብ ከ13000 በላይ የሐማስ ተዋጊዎች ያላቸውን መግደሉን አሶሼትድ ፕረስ ዘግቧል። ዛሬ በተካሄደው አርባ አንደኛው የቪያና ከተማ ማራቶን ውድድር ኢትዮጵያዊ ጫላ ረጋሳ አንደኛ በመሆን አሸነፈ። ጫላ ውድድሩ ለመጨረስ ሁለት ሰዓት ከ06 ደቂቃ ከ35 ሰከንድ ፈጅቶበታል። ሁለተኛና ሶስተኛ በመሆን ኬንያውያኑ በርናርድ ሙዋና አልበርት ካንጉጉ ውድድሩን አጠናቋል። የ26 ዓመቱ ጫላ ለዚህ ውድድር ራሱን በሚገባ አዘጋጅቶ እንደነበረና ውድድሩን በማሸነፉ ደስተኛ እንደሆነ ለኦስትሪያ መገናኛ ብዙኃን ኦአርኤፍ ገልጿል። ጫላ ከሁለት ሰዓት ከስድስት ደቂቃ ያነሰ ለመሮጥ እቅድ ቢኖረውም የአየር ጸባዩ ቀዝቃዛማ መሆኑና ከ32ኛው ኪሎ ሜትር በኋላም ነፋሻማ መሆኑ በኬንያዊው ተይዞ የነበረውን ክብረ ወሰን ለማሻሻል ሳይችል መቅረቱን ገልጿል። በቪየና ማራቶን ከጎርጎርሲያኑ 2015 ዓ ም በኋላ ኢትዮጵያዊ አትሌት ማራቶን ሲያሸነፍ ጫላ የመጀመሪያው ነው። በሴቶች ውድድር ኤርትራዊቷ ናዝሬት ወልዱ አንደኛ ስትወጣ፣ ኬንያውያኖቹ ፌስ ቼፕኮች እና ረቤካ ታኑዊ ሁለተኛና ሶስተኛ ሆነው አጠናቀዋል። እንዲሁ ዛሬ በተካሄደው 44ኛው የለንደን ማራቶን ውድድርም ኢትዮጵያውያን አትሌቶች በሁለቱም ጾታ ሁለተኛ ወጥተዋል። በወንዶች ምድብ የተሳተፈው ቀነኒሳ በቀለ በርቀቱ ከ40 ዓመት በላይ ዕድሜ የራሱን ሰዓት በማሻሻል ሁለተኛ ሲወጣ የገባበትም ሰዓት ሁለት ሰዓት ከአራት ደቂቃ ከ16 ሰከንድ ሆኗል። በሴቶች ምድብ ብርቱ አሸናፊነት ግምት የተሰጣትና የማራቶን የክብረ ወሰን ባለቤት ትዕግስት አሰፋ ተጠባቂውን ውድድር ሁለተኛ በመሆን አጠናቃለች። በውድድሩ ኬንያዊው አሌክሳንደር ሙቲሶ ሙኒያዎ በወንዶች ውድድር አንደኛ በመሆን አሸንፏል። የ27 ዓመቱ ሙኒያዎ ቀነኒሳን 14 ሰከንድ ቀድሞ በመግባት ሊያሸንፍ ችሏል። ብሪታንያዊው ኢሚል ቼረስ ሶስተኛ ሆኖ አጠናቋል። በለንደኑ የሴቶች የማራቶን ውድድር ኬንያዊቷ ቼሬስ ቼፕ ቺርቺር አንደኛ በመሆን ስታሸነፍ፣ በሴቶች ብቻ የተሮጠ አዲስ ክብረ ወሰን ማስመዝገብ ችላለች። ጄፕ ቺርቺር ውድድሩን ለማጠናቀቅ ሁለት ሰዓት ከ16 ደቂቃ ከ16 ሰከንድ ወስዶባታል። ኢትዮጵያዊቷ ትግስትን ተከትላ ሌላዋ ኬንያዊት ጁሲሊነ ቼፕ ኮስጌ ሦስተኛ ሆና ውድድሩን አጠናቃለች። ይህ ዶቸ ቨለ ዲ ደብልዩ ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። በማዕከላዊ አፍሪቃ ሪፐብሊክ የተሳፈሩበት የእንጨት ጀልባ በመስመጧ ወንዝ ውስጥ የሞቱት ሰዎች ቁጥር ቢያንስ 58 ደረሰ። የጀልባዋ መስመጥ መንስኤ ከአቅም በላይ ሰዎችን ማሳፈሯ ነበር። እስራኤል በደቡባዊ ጋዛ በምትገኘው ራፋ ከተማ ሌሊቱን በሰነዘረችው ጥቃት 18 ሰዎች ተገደሉ። በጥቃቱ ከሞቱት መካከል 14ቱ ሕጻናት መሆናቸውን የጤና ባለስልጣናት አስታውቋል። ዩክሬንን ለመርዳት ትናንት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የተስማማበትን የእርዳታ ጥቅል የውሳኔ ረቂቅ የጀርመን መንግስት አወደሰ። ዛሬ በተካሄደው አርባ አንደኛው የቪየና ከተማ ማራቶን ውድድር ኢትዮጵያዊው ጫላ ረጋሳ አንደኛ በመሆን አሸነፈ። በአርባ አራተኛው የለንደን ማራቶን ውድድርም ኢትዮጵያውያኑ አትሌቶች በወንዶች ቀነኒሳ በቀለ፣ በሴቱ ደግሞ ትዕግስት አሰፋ ተጠባቂውን ውድድር ሁለተኛ በመሆን አጠናቀዋል። ዜናው የእስካሁኑ ነበር። መልካም ምሽት።